The Voice of America, VOA. <laughs> you, the American's radio, Tabano. አቃቢ ሕግ እንኳን የኔን ክስ ትቶት ሳለ የምሰራበት መስሪያ ቤት ግን ፈርዶብኝ ከስራ ያባሮኛል። ይሄ ደግሞ አግባብ አይደለም። እኔ ላይ እንደዚህ አይነት ነገሮች ከተጀመሩ ሌሎችንም እንደዚሁ የዚህ ሕግ ሰለባ ነው የሚሆኑት ልክም አይደለም እና በጣም ለማዝ ነው። ኤዶም ካሳዬ ፍርድ ቤት በነጻ ካሰናበታቸው በኋላ በባለሥልጣናት ልዩ ልዩ በደሎች እየደረሱብን ነው ከሚሉት የዞን ዘጠኝ ኢትዮጵያውያን ጦማሪያንና ጋዜጠኞች አንዷ ናት። ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልን የተከበራችሁ አድማጮች እንደምናመሻችሁ። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዛሬ አርብ ህዳር 10 ቀን 2008 ዓ ም ነው ከፕሮግራሙ መሪ ከብርሃን ኃይሉ ጋር ሆነን በስቱዲዮ አስራ አራት የምናስተናግዳችሁ ቆንጅ ይታይና ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን። እስላማዊ ጥቅሶችን የሚያሰሙ አማጽያን ዛሬ በማሊ መዲና ላይ የሚገኝ በምዕራባውያን የሚዘወተር ትልቅ ሆቴል ተቆጣጥረው 170 የሚሆኑ ሰዎችን አግተው ነበር። ከነሱም ቢያንስ ሶስት ሰዎች ተገለዋል። አሁን ግን በሆቴሉ የቀሩ ታጋቾች እንደሌሉ የማሊ ባለሥልጣኖች ገልጸዋል። የአሜሪካ ድምፅ ራዲዮ ዘጋቢ ካትሪና ሆ ከባማኮ የላከችውን ዘገባ አዳነች ፍሳሀ ታቀርባለች። የማሊ ልዩ ኃይሎች በማኮ በሚገኘው ራዲሰን ብሉ በተባለው ሆቴል የታገቱትን ሰዎች ለማስለቀቅ የሆቴሉ ደረጃዎችን አንድ በአንድ እያሰሱ ይንቀሳቀሱ እንደነበር የጸጥታ ምንጮች ጠቁመዋል። ከታገቱት 170 ሰዎች 80 እንደተለቀቁ ተገልጾ ነበር። መጀመሪያ ላይ ሆቴሉን የያዙት ቢያንስ አራት ታጣቂዎች ሲሆኑ ቁርኣን ለመድገም የቻሉትን ሰዎች እንደለቀቁ ተገልጿል። ታጣቂዎቹ ወደ ሆቴሉ የሄዱት የዲፕሎማቶች ታርጋ ባላቸው መኪኖች እንደሆነ ተዘግቧል። አፍሪካ ኮማንድ የተባለው የዩናይትድ ስቴትስ ወታደራዊ እዝ ከእገታ ነጻ እንዲወጡ የተደረጉት ታጋቾች ስድስት አሜሪካውያን እንደሚገኙባቸው ገልጿል። የአሜሪካ ወታደራዊ ሰራተኞች ከሆቴሉ ውጭ ሆነው እየረዱ መሆናቸውን አፍሪካ ኮማንድ ጠቁሟል። ሮይተርስ የዜና አገልግሎት በገለጸው መሰረት አል ማውራ ቡትን የተባለ በሰሜን ማሊ የሚገኝ ከአልቃይዳ ጋር የተሳሰረ ቡድን ለጥቃቱ ኃላፊነት ወስዷል። ይሁንና ይህን ለማረጋገጥ የሚቻልበት መንገድ የለም። ማሊ ለብዙ ዓመታት ከአልቃይዳ ጋር የተሳሰረ ቡድንን ስትፋለም ቆይታለች። በያዝነው ዓመት ቀደም ሲል በደቡባዊ ማሊ በሚገኝ ሆቴል ላይ ለተከፈተው ጥቃትም ከአልቃይዳ ጋር የተሳሰሩ ቡድኖች ኃላፊነት ወስደው ነበር። ፈረንሳይ በታጋቾች ጉዳይ ላይ ልዩ ሙያ ያለው ወታደራዊ ቡድን እየላከች ነው። ማሊ የፈረንሳይ ቅኝ ግዛት እንደነበረች የሚታወቅ ነው። ካተሪና ሆጄ የተባለችው ዘጋቢያችን ግን እስካሁን ባለው ጊዜ ያየሁት የፈረንሳይ ወታደራዊ ኃይል የለም ብላለች። ፈረንሳውያን ወታደሮች በአብዛኛው በሰሜን ማሊ ጸረ አሸባሪ እንቅስቃሴ በማካሄድ ላይ ነው ያሉት፣ በመዲናይቱ ብዙም አይታዩም ብላለች ዘጋቢዋ። በአሁኑ ወቅት ማሌዥያን በመጎብኘት ላይ ያሉት የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የማሊውን ሁኔታ እየተከታተሉ መሆናቸውን ገልጸዋል። ማሊ ያለው የአሜሪካ ኤምባሲ ያወጣው መግለጫ ኤምባሲው በራዲሰን ሆቴል ውስጥ ተኩስ እንዳለ ተገንዝቧል፣ ሁሉም የአሜሪካ ዜጎችና የኤምባሲው ሰራተኞች ካሉበት እንዳይንቀሳቀሱ ኤምባሲው ያሳስባል ይላል። ስቱዲዮ ከገባን በኋላ በደረሰን ዜና በባማኮ ሆቴል እገታ የተገደሉት ሰዎች ቁጥር አስራ ስምንት ደርሷል። የአውሮፓ ኅብረት የፓሪሱን የሽብር ጥቃት ተከትሎ የድንበር ቁጥጥሩን ማጠናከር ይዟል። እስካሁን ካለ ፓስፖርት መዘዋወር ወደሚቻልባቸው ሀገሮች ሀገሮች የነበሩት የሚመለሱ አውሮፓውያንንም የሚጨምር የቁጥጥር እርምጃ እንደሆነ ነው የተዘገበው። የአውሮፓ ሀገሮች የፍትህና የሀገር ግዛት ሚኒስትሮች ብረሰልስ ውስጥ አስቸኳይ ስብሰባ ይዘዋል። ያለ ፓስፖርት መጓዝ ይቻል የነበረባቸውን የእነዚህን የሀያ ሁለቱን የህብረቱ ሀገሮችና የኖርዌይ የስዊትዘርላንድ፣ አይስላንድና ሊችተንስታይንን ድንበሮች መቆጣጠር ስለሚቻልባቸው መንገዶች ዘዴዎች እየመከሩ ናቸው። አሁን መንገደኞች ሲገቡ ፓስፖርታቸውን መቆጣጠር ብቻ ሳይሆን የግል ሰነዳቸው በመረጃ ክምችት ውስጥ ካሉ ሰነዶችና ከአየር መንገድ የመንገደኛ ስም ዝርዝር ጋር ማመሳከር የሚጀመር መሆኑን የአውሮፓ ህብረት አስታውቋል። ቤልጂያዊው የፓሪሱ ጥቃት ዋና አቀነባባሪ አብደል ሐሚድ አባውድ ሶሪያ ውስጥ ከእስልምና መንግስት ጎን ሆኖ ሲዋጋ ቆይቶ ወደ ፓሪስ ሾልኮ ገብቶ የአርብ ዕለቱን ጥቃት በማድረሱ የአህጉሪቱ ያለፓስፖርት ጉዞ ቀጠና ጉዳይ ጥብቅ ምርመራ እየተደረገበት ነው። ይህ በዚህ እንዳለ ከፓሪሱ ጥቃት በተያያዘ ቢያንስ አንዱ ተጠርጣሪ እስካሁን በቁጥጥር ስር እንዳልዋለ ተሰምቷል። ሳላህ አብደል ሳላም የት እንዳለ የፈረንሳይ ባለስልጣናት አናውቅም ብለዋል። ፈረንሳይ ቤልጅየምና ኔዘርላንድስ ውስጥ ፍለጋው ቀጥሏል። በሌላ በኩል የጣሊያን ባለስልጣናት በቫቲካን በቅዱስ ጳውሎስ ካቴድራል እንዲሁም በሚላን ዶሞ ወይም በላስካላ የኦፔራ አዳራሽ ላይ ጥቃት ሊደርስ ይችላል የሚል ጥቆማ ከዩናይትድ ስቴትስ የፌዴራል ምርመራ ቢሮ ደርሶ አምስት ተጠርጣሪ አሸባሪዎችን እያደኑ መሆናቸው ተሰምቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሮም እና ሚላን በሚገኙ አብያተ ክርስቲያናት፣ የአይሁድ ቤተ ጸሎቶች፣ ምግብ ቤቶች፣ ቲያትር ቤቶችና ሆቴሎች ላይ ጥቃት ሊደርስ ይችላል በሚል ስጋት ወደ ጣሊያን ለሚጓዙ አሜሪካውያን የጉዞ ማስጠንቀቂያ አውጥቷል። የዩናይትድ ስቴትስ ከተሞች ኒውዮርክና ዋሽንግተንም የእስልምና መንግስት ቡድን ባወጣቸው ቪዲዮዎች ጥቃት እናደርሳለን ሲል መዛቱ ይታወቃል። የክፍለ ሀገርና የብሔራዊ ሕግ አስከባሪ ባለስልጣናት ግን እንደ ፓሪሱ ያለ ጥቃት ይደርሳል ተብሎ የደረሰን የሚታመን መረጃ የለም እያሉ ናቸው። ሪፐብሊካን በአብላጫ መቀመጫ የሚቆጣጠሩት የዩናይትድ ስቴትስ የተወካዮች ምክር ቤት አስር ሺህ ኢራቃውያንና ሶሪያውያን ስደተኞችን በሚቀጥለው የአውሮፓውያን ዓመት ወደ አሜሪካ አምጥቶ ለማስፈር ፕሬዝደንት ኦባማ ያወጡትን እቅድ እንዲታገድ ድምፅ ሰጥተዋል። ፕሬዝደንቱ ሕጉ በሕግ መወሰኛው ምክር ቤት ካለፈ በመሻር ሥልጣኔ እጥለዋለሁ ሲሉ ዝተዋል። ከፍተኛ ብዛት ያላቸው ሪፐብሊካንና የራሳቸው የፕሬዝደንቱ የዲሞክራቲክ ፓርቲም ጠቀም ያሉ አባላት በሚገቡት የሁለቱ ሀገሮች ስደተኞች ላይ ጠበቅ ያለ ምርመራ እንዲካሄድ 289 ለ137 በሆነ ድምፅ ብልጫ ረቂቅ ሕጉን ደግፈዋል። ሕጉ በመወሰኛው የሚጠብቀው ዕጣ ከወዲሁ ባይለይም ካሁኑ ግብግቡ ግቡ ተጀምሯል። ፕሬዝደንት ኦባማ ስደተኞቹ ወደ አሜሪካ ከመግባታቸው በፊት በብርቱ የምርመራ ሂደት መሆኑን ገልጠው በየቀኑ ከሚጎርፈው ጎብኚ በጣም ከፍተኛ ደረጃ ያሰጉናል ማለት ከእውነታው ጋር የማይጣጣም ነው ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ለሰላሳ ዓመታት በዩናይትድ ስቴትስ ወህኒ ቤት ታስሮ የቆየው የእስራኤላዊው ሰላይ ጆናታን ፖላርድ ዛሬ በአመክሮ መፈታቱ ተገልጿል። ፖላርድ ቀድሞ በዩናይትድ ስቴትስ ባህር ኃይል የምርመራ አገልግሎት በሲቪላዊ የምርመራ ጥናት ስራ ላይ የነበሩ ሲሆን እንደ ኤሮፓውያን አቆጣጠር በ1987 ዓ ምህረት ነው ሚስጥራዊ የዩናይትድ ስቴትስ የመከላከያ ሰነዶችን ለእስራኤል ሸጧል ተብሎ የተወነጀለበትም በማመኑ በእድሜ ይፍታ ፍርድ ወህኒ የወረደው በርካታ የደህንነት ሰነዶችን የእስራኤል ጠላቶች ስላላቸው አቅም የሚተነትኑ ሰነዶችን አቀብሏል ተብሎ ተወንጅሏል። የፖላርድን መለቀቅ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ በደስታ ተቀብለዋል። እንዲለቀቅ በተደጋጋሚ ግፊት ሲያደርጉ የነበሩት ኔተንያሁ ጆናታን ከ30 ዓመታት ረጅምና አስቸጋሪ እስር በኋላ ከቤተሰባቸው ለመቀላቀል ችለዋል፣ ሲሉ ኔተንያሁ ተናግረዋል። በመጨረሻም ከዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ጋር የተወያዩት የማሌዥያው ጠቅላይ ሚኒስትር ከአሜሪካና ከሌሎችም ተመሳሳይ አስተሳሰብ ካላቸው ሀገሮች ጋር በመተባበር ጂሃዳውያንን አመለካከት ለመዋጋት እንሰራለን፣ ሲሉ ቃል ገብተዋል። ማሌዥያ የጸረ እስልምና መንግሥት ቡድን ኅብረት አካል እንደመሆኗ አሁን የሚታየውን አጥፊ አስተሳሰብ መዋጋትን በመሳሰሉ ጉዳዮች ልዩ የሆነ እገዛ ልታበረክት ትችላለች ሲሉ ሚስተር ኦባማ ማሌዥያ ዋና ከተማ ውስጥ ለጋዜጠኞች ተናግረዋል። ትክክለኛውን እስልምና ማስተማር እጅጉን የሚያስፈልገን ነው ብለዋል የማሌዥያው ጠቅላይ ሚኒስትር ናጂብ ራዛክ። ዜናው አበቃ። ዜናዎቹን ሰማን። አሁን የዕለቱ አብይ ርዕስ ፍርድ ቤት በነፃ ያሰናበታቸው የኢትዮጵያ ጦማርያንና ጋዜጠኞች መከራና እንግልት እየተፈጸመባቸው መሆኑን በኢንተርኔት ባሰራጩት ዜና አስታውቀዋል። ከቦታ ቦታ መንቀሳቀስ ሕገ መንግሥታዊ መብታቸው እንደታቀበ፣ በኤግዚቢት የተያዙ ንብረቶቻቸውም እንዳልተለቀቁላቸው ተናግረዋል። የጦም ማሪያኑ ጠበቃ ድርጊቱ ህገ መንግሥታዊ ድንጋጌን የጣሰና በሕግ የበላይነትም አሉታዊ አንደምታ ያለው ነው ብለዋል። መለስካቸውማ ዝርዝሩ አለው። የጦማሪያኑና የጋዜጠኞቹ መግለጫ ከተፈታን ጀምሮ ሙሉ ለሙሉ ነፃ አለማውጣታችንን የሚያሳዩ ተግዳሮቶች መኖራቸውና ሊቀየሩም ባለመቻላቸው ይህን መግለጫ ለማውጣት ተገደናል ሲል ይጀምራል። አስከትሎም የተፈጸሙ ድርጊቶችን እንደ ምሳሌ በማቅረብ ተፈጽሞብናል ያሏቸውን ህገወጥ ድርጊቶች ይዘረዝራል። መግለጫው ሕገ መንግሥታዊ የሆነውን ማንኛውም ኢትዮጵያዊ በፈለገው ጊዜ ከሀገር መውጣት ነፃነትን በሚጻረር መልኩ የመንቀሳቀስ መብታቸው የተገደበ ለመሆኑ በጦማሪ ዘላለም ክብረት ላይ የደረሰውን ያትታል። ጦማሪ ዘላለም ክብረት በድንበር የለሽ ጋዜጠኞች ድርጅት ወይም ሪፖርተርስ ዊዛውት ቦርደር ለዞን ዘጠኝ ጦማሪያን የተበረከተውን ሽልማት ለመቀበል ወደ ፈረንሳይ ጉዞ ሊጀምር በቦሌ ዓለም አቀፍ አየር ማረፊያ እንደደረሰና እንደ ማንኛውም ተጓዥ የሚፈለግበትን እያደረገ እያለ ያጋጠመውን ለቪኦኤ ገልጸዋል። ሁድ ሌሊት ነበረ በረራይ። ሁድ ሌሊት አንዴ ጠብቀኝ አለኝና ሌላ ክፍል ገባ። እዛ ሲመለስ የሆነ ቀይ ወረቀት ነው የሰጠኝ። ፓስፖርት ይንወስዱ ማለት ነው ከሀገር መውጣት አትችልም። ምክንያቱን አላውቅም። ከሀገር መውጣት ግን አትችልም ስለተባለ ዚህ ኢሚግሬሽን ሂደህ አናገራቸው። የኢሚግሬሽንና የዜግነት ጉዳዮች መምሪያ ሰማንያ አምስት ቁጥር ተብዬ ሄድኩ። ሰኞ ጠዋት ሄድኩ ኢሚግሬሽን። ሰኞ ጠዋት ሲሄድ አልደረሰም ገና ከኤርፖርት ፓስፖርት እና ጉዳዩን አናውቀውም ተባልኩ። ማክሰኞ ጠዋት ሲሄድ ደርሷል። መጣራት ያለበት ጉዳይ ስላለ ስንደውልልህ ነው የምትመጣው አሉኝ። እኔ ጠየኩ፣ ምን ማለት ነው? ማን ነው ያዘው? በፍርድ ቤት ትእዛዝ ነው የተፈታሁት። ነጻ ተብዬ ፍርድ ቤት ትእዛዝ አለ። በጀ ሁሉም ነገር ምናምን እሱ እርሱ ስነግራቸው አይ ጊዜ ይፈጃል ተብሏል። እኛስ ስንደውል ነው የምትመጣ አሉኝ። ዛሬ ጠዋትም ሂጄ ነበር። አጋጣሚ ዛሬ ጠዋትም ሲሄድ የበላይ ትእዛዝ ነው እኛ ካል ደወልንልህ አትመጣም። እኔ የፍርድ ቤት ይሰቶኛል ነጻ እንደተባልኩ ማስረጃ ማለ ህጋዊ ዶክመንት ነው። ንብረቴ ነው። በየትኛው አካልም እንደተከለክላል አላቅም። ስጠይቅም መልስ የላቸውም እነሱ ያ ማለት እንግዲህ መብታችን ነው፣ እኛ እንደፈለገ ማድረግ አይነት ነው። እና እንደዛ አይነት አልፕለስ ትሆናለህ ሆፕ ሆፕሌ ደግሞ አልተስፋ ማድረግ አቤል ዋበላ ናትና፣ ፈለቀ አጥናፉ፣ ብርሃኔ በፍርድ ቤት ውሳኔ አቃቢ ህግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ይህ ከሆነ በኋላ የደረሰውን ደግሞ አቤል ዋበላ ያስረዳል። ጥቅምት አምስት ነው ጥቅምት ስድስት ወጣ ነው። ከማረሚያ ቤት ከማረሚያ ቤት ከወጣን በኋላ ፍርድ ቤቱ ሄደን ነፃ መሆናችንን እንዲጽፍልን አድርጊያለሁ። ለመስሪያ ቤትም ለፌዴራል ፖሊስም የያዛቸውን በኤግዚቢትነት የያዛቸውን እቃዎች እንዲመልስ አጽፈን ነበር ጥቅምት 12 አካባቢ። ከዛ በኋላ ቀጥታ ፍርድ ቤቱ የሰጠኝን ወረቀት ይዤ ፌዴራል ፖሊስ ሄድንና የተያዙትን ኤግዚቢቶች እንዲመልሱልን ጠየቅናቸው። ሁለት ሶስት ጊዜ ካመላለሱም በኋላ አቃቤ ሕግ ይግባኝ ስለጠየቀ ፍርድ ቤቱ የሰጠው ትእዛዝ ታግዷል ብለው ንብረቶቻችን እንዳይመለሱ አደረጉ። የጦማሪያኑ ጠበቃ አቶ አምሀ መኮንን ይህን በተመለከተ እንዲህ ያለ እግድ እንደሌለ መረጃ እንዳላቸውና እግዱም ተጥሮ ከሆነ ከህገ መንግስቱ ግልጽ ድንጋጌዎች ጋር የሚቃረን ነው ይላሉ። በነጻ የተሰናበቱት ብሎገሮች እና ጋዜጠኞች ሰነዶቻቸው ሊመለስላቸው ባለመቻሉ በራሳቸው ላይ ከሚፈጸምባቸው ወከባ እና እየደረሰባቸው ካለው እንግልት በተጨማሪ ይሄ የምርመራ ክፍሉ እርምጃ የሀገሪቱን ህገ መንግስት የሚጥስ ነው። የፍርድ ቤትንም ትዕዛዝ የሚጥስ ነው። አቤል ዋበላ፣ ዘላለም ክብረትና ኤዶም ካሳዬ ከመታሰራቸው በፊት ይሰሩባቸው የነበሩ መስሪያ ቤቶች የስራ ውላቸውን አቋርጠውባቸዋል። ኤዶም ካሳዬ ፕላን ኢንተርናሽናል በተባለ ዓለም አቀፍ ድርጅት ትሰራ ነበረ። ከእስር ቤት ወጣ ወደ ስራ ገበታዋ ለመመለስ ስትሄድ ያጋጠማትን ድርጊት ህጋዊ አይደለም ትላለች። አሰሪና ሰራተኛ አዋጁ አንቀጽ 27 መሰረት ለአንድ ወር የእስራት ፍርድ ተፈርዶበት ለአንድ ወር ስራ ገበታው ላይ ካልተገኘ ከስራ ገበታው ይባረራል ነው የሚለው። እኔ ደግሞ የእስራት ፍርድ አልተፈረደብኝም፣ እንደውም ክሴ ተቋርጦ ነው የተፈታሁት። ስለዚህ ወደ ስራ ገበታ መመለስ ይገባኛል ብዬ ጠይቅ የነበረ፣ ነገር ግን መመለስ አስችይም ተብያለሁ። ፍርድ ቤት ጉዳዩ እንዲይዝልኝ የክስ ማመልከቻ አስገብቻለሁኝ። እንግዲህ የሚታይ ነው። ግን አሁን ስራ የለኝም። ስራ ፈት ሆኜ ነው ቁጭ አልኩት። ምን ይሰማሻል? በጣም ነው ማዝ ነው። ምክንያቱም ይሄ ነገር እኔ እንደ ወንጀለኛ እንድቆጠር ነው የተደረገው። አንቀጽ የተጠቀሰብኝ አንቀጽ የሚያሳየው ወንጀለኛ ሆኜ እንደተፈረደብኝ ነው። መስሪያ ቤቴ ራሱ እየተባበረ ያለው ስለዚህ አቃቢ ሕግ እንኳን የኔን ክስ ትቶት ሳለ የምሰራበት መስሪያ ቤት ግን ፈርዶብኝ ከስራ ያባሮኛል። ይሄ ደግሞ አግባብ አይደለም። እኔ ላይ እንደዚህ አይነት ነገሮች ከተጀመሩ ሌሎችንም እንደዚሁ የዚህ ሕግ ሰለባ ነው የሚሆኑት። ልክም አይደለም እና በጣም ነው ማዝ ነው። አቶ አማ መኮንን ይህንን ዘርዝረው ያስረዳሉ። በአጠቃላይ የህግ ስርዓታችን በህግ የበላይነት ላይ የሚኖረው አሉታዊ እንድምታ ከፍተኛ ነው። በህገ መንግስቱ መከበር ላይም እንደዚሁ የሚኖረው እንድምታ አሉታዊ እንድምታ ከፍተኛ ነው እና የመንግስትን አመራር የጨበጠ ከፍተኛው አመራር አካ ይሄ ነገር በህገ በላይነትም ላይ የሚኖረው አሉታዊ ተጽዕኖ እንደፈለገ ይሁን በህገ መንግስቱም ላይ የሚኖረው እንደዚሁ አሉታ የተጽዕኖ እንደፈለገ ይሁን ይላል ብዬ ለመገመት ያስቸግረኛል። ምክንያቱም የዚህ የዚህ ድምር ውጤት ለሀገሪቷም ለመንግስትም የሚበጅ ስላልሆነ ማለት ነው። ኢሚግሬሽን እና የዜግነት ጉዳዮች መምሪያ በጉዳዩ ላይ አስተያየት እንዲሰጠኝ በተደጋጋሚ ያደረግኩት የስልክ ጥሪ የማይመለስ ነበረ። የመስሪያ ቤቱን አስተያየት ለማግኘት ጥረታችንን እንቀጥላለን። እንደሚታወቀው ዓቃቤ ሕግ ሶሊያና ሽመልስን፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሀሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይሌ፣ ጊዮርጊስ ኤዶም ካሳይ ና ተስፋለም ወለየስ በሽብር ወንጀል ከሷቸው። በሐምሌ ወር 2007 ዓ ም ላይ ዓቃቤ ሕግ በአምስቱ ተከሳሾች ላይ ክሱን በማቋረጡ ሲፈቱ፣ ቀሪዎቹ አራቱ ደግሞ በፍርድ ቤት ውሳኔ በነፃ ተሰናብተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምሽቱን አብይ ርዕስ አድምጠናል። የመጽሔት ክፍለ ጊዜ ዘገባዎች ወደሚሰሙበት እናልፋለን። በኢትዮጵያ በዝናብ እጥረት የተነሳ በተከሰተው ድርቅ ስምንት ነጥብ ሁለት ሚሊዮን ሰዎች የምግብ ዋስትና ችግር እንደገጠማቸው የጠቅላይ ሚኒስትሩ የምጣኔ ሀብት አማካሪ አቶ ነዋይ ገብረአብ ለአሜሪካ ድምፅ ሬዲዮ ገልጸዋል። መንግስታቸው የግብርና ምርትና ምርታማነትን ለማሻሻል በሚጥርበት ወቅት የተከሰተው ድርቅ የገበሬዎችን ኑሮ ማወኩንና ኑሯቸውን መፈታተኑን የገለጹት አቶ ነዋይ በምርት ላይ የደረሰው ጉዳት በውል የሚታወቀው ሰብል ሲሰበሰብ ነው ብለዋል። ከዚሁ ጋር በተያያዘ የዓለም አቀፍ የግብርና ምርምር ተቋም ኢፍፕሪ ኢትዮጵያን ጨምሮ በዓለም ዙሪያ ረሃብና የምግብ እጥረትን በሚቀጥሉት አስር ዓመታት ፍጻሜ ለማበጀት ኮምፓክት 2025 የተባለ መርሃ ግብር ጀምሯል። በዋሽንግተን ዲሲው የምግብ ዋስትና መርሃ ግብር ላይ የተሳተፉትን አቶ ነዋይ ገብረአብን ያነጋገራቸው ሄኖክ ሰማ እግዜር ነው። አቶ ንዋይ ገብረ አብ የኢትዮጵያ ጠቅላይ ሚኒስትር የምጣኔ ሀብት አማካሪ፣ በቅድሚያ ከአሜሪካ ድምጽ ሬዲዮ ጋር በመነጋገሮ ታመሰግናለሁኝ። እንግዲህ ዛሬ እዚህ ኢፍፕሪ ዓለም አቀፍ የግብርናና የምግብ ጥናት ምርምር ተቋም ከተለያዩ የዓለም ሚኒስትሮችና አማካሪዎች ጋር ስትወያዩ ነበረ፣ በምግብ ዋስትና ዙሪያ። በዚህ ዙሪያ የተነጋገራችሁት ዛሬ እርስዎ ያሳለፉት ነጥብ ምንድን ነው? ውይይቱ እርግጥ እንዳነሳው ስለ ምግብ ዋስትና ነው። ጠቅለል ባለመልኩ ግን በተለይም ደግሞ ስለ ረሃብ ነው። ኢፍ ብሪ ኮምፓክት 2025 የሚል አዲስ ፕሮግራም ዘርግተዋል። ይህን ፕሮግራም ሲዘረጋ አራት ሀገሮች መርጠዋል። አራቱ ሀገሮች ባንግላዴሽ፣ ኢትዮጵያ፣ ሩዋንዳና ማላዊ ናቸው እና ይሄ ፕሮግራም በ2025 ዓላማው ምንድን ነው? ረሃብን ለማጥፋት ነው። ረሃብ ለማጥፋት ይባላል እንዳነጋገር፣ ግን ዜሮ ረሃብ ያለበት ደረጃ ይቅርና ታዳጊ ሀገሮች የሰለጠኑ ሀገሮችም አልደረሱም። ስለዚህ ረሃብን ለማጥፋት ብለን ስንነጋገር ሁሉም ዜጋ የሚፈልገውን ሁሉ በልቶ ጠግቦ ያድራል ማለት አይደለም። ነገር ግን ዝቅተኛ መጠን ያለው ሰው ብቻ ተርቦ ወይም የረሃብ ችግር ኖሮት ዘጠና በመቶ ከረሃብ ከተላቀቀ ትልቅ አቺቭመንት እንደሚቆጠር ነው የምናምነው። ይሄ መርሃ ግብር ኢትዮጵያን በምን ያግዛል? ሌሎቹንም ሀገሮች እንደምታውቀው በፈረንጆች አቆጣጠር 2015 ሲያልቅ ኤምዲጂስ የሚባሉ ነበሩ። ሰባት ስምንት ዓላማዎች ነበሩት። እነዚህ ዓላማዎች መኖራቸው ስምምነት በዓለም ደረጃ ስለነበረ ብዙ አገሮች ጥረት አድርገዋል። ስለዚህ ይሄኛውም ቢሆን ኮምፓክት 2025 ያነሳሳል፣ ነው ዋናው ቁም ነገሩ። አገሮችን ያነሳሳል። በምርምር ነው። የገንዘብ እርዳታ አለው? ከማነሳሳቱ ውጭ ምን ተግባራዊ ሁኔታዎች ተቀምጠዋል። ኢፍብሪ ማገዝ የሚችለው በምርምር ነው። የገንዘብ እርዳታ መስጠት የሚችል ድርጅት አይደለም። ስለዚህ በምርምር ነው የሚሰሩት ማለት ነው። ኢትዮጵያ ውስጥ በአሁኑ ጊዜ በኤልኒኞ የተነሳ ድርቅ ተከስቷል። ምን ያህል ሰዎች ናቸው በዚህ ዙሪያ የተጎዱት? የኢትዮጵያ መንግስትስ፣ እንግዲህ አጠቃላይ የምጣኔ ሀብቱ ግብርና ሰፊ ድርሻ የሚይዝ ስለሆነ በኢትዮጵያ መንግስት በኩል ይህንን ሁኔታ ለማህበረሰቡ እርዳታም ለማድረስ ሆነ በምጣኔ ሀብት አጠቃላይ ምጣኔ ሀብት እድገቱን ደግሞ እንዳያስተጓጉል ምን አይነት እርምጃዎች ይወሰዳሉ? ኤልኒኖ የኢትዮጵያን የግብርና ኢኮኖሚ ክፉኛ ተፈታትኖታል። የጉዳቱ መጠን ማለትም የግብርና ምርት በምን ያህል እንደሚቀንስ በውል የሚታወቀው አሁን አይደለም። በውል መታወቅ የሚችለው ምናልባት ወደ ጥር የካቲት ገደማ ነው። ያለው ምርት ታጭዶ ሲለካ ሲታወቅ በምን ያህል ቀነሰ፣ የት ቦታ ቀነሰ የሚባለውን አስተማማኝ በሆነ መንገድ ማወቅ እንችላለን። ይሁንና እስከዛ ድረስ አይጠበቅም። ስለማይጠበቅ በየወረዳዎች ያላቸውን ግምት ለማዕከላዊ መንግስት ሰብስበው ሰጥተው አሁን በመንግስት በኩል ያለው አሃዝ ስምንት ነጥብ ሁለት ሚሊዮን ህዝብ የምግብ ዋስትና ችግር ውስጥ ሊወድቅ እንደሚችል ነው የሚታወቀ ይህንን ለመቋቋም መንግስት በተቻለ መጠን ጥረት እያደረገ ነው። የዓለም አቀፍ እርዳታዎችም ጥሪ አለ። በሀገር ውስጥ መንግስቱ የሚያደርገው እንቅስቃሴ አለ። ምን ያህሉ፣ ፍላጎታችሁ ምን ያህል ነው? የተሟላላችሁ እስካሁን ወይም ቃል የተገባው ምን ያህል ነው? ይህ አይነት ዝርዝር እኔ አላውቅም፣ አህዙን አላውቅም። እንግዲህ እንደዚህ አይነት ሁኔታ በሚመጣ ጊዜ ግብርና ሰፊ ድርሻ ባላቸው ምጣኔ ሀብቶች ሊያስከትል የሚችለው ጫና የሚታወቅ ነው። የምጣኔ ሀብት እድገቱን ዝቅ እንዳያደርገው ወይም ደግሞ ፍጥነቱን እንዳይቀንሰው ምን ማድረግ ይቻላል? እንደው በተግባርም ሆነ በቲዎሪ በልምድ የምታውቁት። ከዚህ ቀደም እርስዎ ከጠቅላይ ሚኒስትር መለስ ዜናዊ ጊዜ ጀምሮ በኢትዮጵያ ምጣኔ ሀብት አማካሪነት ሰርተዋል። በ2003 እንደ አውሮፓውያን አቆጣጠር ድርቅ ተከስቶ ነበር። በ2011 እንደዚሁ ተመሳሳይ። በዛ ጊዜ የነበራችሁ ተሞክሮ ምንድን ነው? አሁን ከተሞክራችሁ ተምራችሁ የምትሰሩት ስራ ምንድን ነው? ይሄ ጥሩ ጥያቄ ነው። ባለፉት 10 12 ዓመታት ግብርናውን የኤልኒኖ አይነት የክላይሜት ቼንጅ ግፊት መቋቋም እንዲችል በተወሰነ ደረጃ ብዙ እርምጃዎች ተወስደዋል። ዋናው ቁም ነገር ግን ጥያቄ በግለሰብ ገበሬ ደረጃ ያለው ምርት ዝቅ እንዳይል ምን ተደርገዋል ነው። ይሄ እንግዲህ መቶ መቶ የውሃ እጥረት ሲመጣ መቋቋም አይቻልም። ነገር ግን የሚወርደውን ከላይ የሚወርደውን የዝናብ ውሃ በተቻለ መጠን ቋጥሮ ይዞ ለምርት ደጋፊ እንዲሆን የተለያዩ ዘዴዎች አሉ። ቦዮች ይቆፈራሉ። ኮንቱር ፋርሚንግ የሚባል አሰራር አለ። የኮንቱር ፋርሚንግ አሰራር ይደረጋል። ቴሬሲንግ አለ። እነዚህ ሁሉ ተዳምረው ያቺ ጠብ ያለችው ውሃ በተሻለ መጠን ሳትባክን ምርትን ማሳደግ እንድትችል የሚረዱ እርምጃዎች ናቸው። የኢትዮጵያ ጠቅላይ ሚኒስትር የምጣኔ ሀብት አማካሪ አቶ ነዋይ ገብረአብ ከቪኦኤ ጋር ያደረጉትን ቃለ ምልልስ በድረ ገጻችን ቪኦኤ ኒውስ ዳት ካምና በፌስቡክ ቪኦኤ አምሃሪክ ላይ እንዲሁም በቪዲዮም ጭምር ለመከታተል ትችላላችሁ። ሁለተኛው የትንታኔ ርዕስ ላይ ደርሰናል። በተለያዩ የማላዊ እስር ቤቶች የሚገኙ ኢትዮጵያውያን ፍልሰተኞች በቅርቡ ወደ ሀገራቸው እንደሚጓጓዙ አይኦኤም ዓለም አቀፉ የፍልሰተኞች ድርጅትና ማላዊ የሚገኙ ኢትዮጵያውያን ለቪኦኤ ገልጸዋል። ይህ የተገለጸው ዋና ጽሕፈት ቤታቸው ኬንያ ናይሮቢ የሆነውና ማላዊንም የሚያካትቱት አምባሳደር ዲና ሙፍቲ በትላንቱ ዕለት ማላዊ ተገኝተው እዚያ ለሚገኙ የአይኦኤም የድንበር የለሽ ሐኪሞች ድርጅት እና ለኢትዮጵያ ማህበረሰብ አባላት ባረጋገጡበት ወቅት ነው። አዲሱ አበበ ተከታትሎታል። ስቲቨን ስቶሽ ማላዊ የሚገኘው የአይኦኤም ማለት የዓለም አቀፉ የፍልሰተኞች ድርጅት ኃላፊ ናቸው። በትናንት ዕለት ማላዊ ውስጥ ከአምባሳደር ዲና ሙፍቲ ጋር በተገናኙበት ወቅት ፍልሰተኞቹን በሚመለከት የተካሄደውን ሁኔታ እንዲህ ሲሉ ገልጸውልኛል። በአንድ የኢትዮጵያ ሬስቶራንት ውስጥ ከአምባሳደሩ ጋር ስንገናኝ አንዳንድ የኢትዮጵያ ማህበረሰብ አባላትም ነበሩ። እና በቅርቡ አውሮፕላን ልከው እንደሚያጓጉዟቸው የጉዞ ሰነድ ለሌላቸውም አንድ ሰው ይዞ እንደሚመጣ ገልጸውልናል። እንግዲህ ይህ ሁሉ በቀጣዮቹ ቀናት ሁሉም ፍልሰተኞች በሰላም ወደ ሀገራቸው እንደሚሄዱ ተስፋ እናደርጋለን። ሁሉም ፍልሰተኞች ወደ ሀገራቸው እንደሚጓጓዙ ይፋ የተደረገውን ዜና ከኤምኤስኤፍ ማለት ድንበር የለሽ ሐኪሞች ድርጅት የማላዊ ምክትል ኃላፊ ኒኮሌት ጃክሰን የስልክ መልእክትም ዛሬ ጠዋት ተረድተናል። ይሁንና ሚስ ኒኮሌትን ለጊዜው በስልክ ማግኘት አልተቻለም፣ ከማላዊ ለመስክ ሥራ ወጣ ብለዋል ተባለ። ወደ ሚስተር ስቲቨንስ ስንመለስ ለመሆኑ በአሁኑ ወቅት ስንት ፍልሰተኞች ናቸው ወደ ሀገር የሚሄዱት? ሁሉም በአንድነት ነው የሚሄዱት? ከሆነስ መቼ ብዬ ነበር as በግምት ለመናገር በቅርቡ የተደባለቁትን 56ቱን ጨምሮ ወደ 279 ይሆናሉ። አምባሳደሩ እንደገለጹልን ከሆነም አዎ ሁሉም በአንድ ጊዜ ነው የሚጓጓዙት። መቼ ለሚለው ግን በትክክል መናገር ባይቻልም በቅርቡ ይሆናል እላለሁ። ከዚህ ቀደም ይሄንን ጉዳይ ስንዘግብ በተለያዩ ቦታዎች ኢትዮጵያውያን ፍልሰተኞች ታስረዋል ነበር ያልነው። አሁን ከስንት ቦታዎች ነው ወደ ኢትዮጵያ የሚመለሱት? በተለያዩ ቦታዎች ነው ያሉት። ብዙዎቹ ግን ሊሉንጌ ውስጥ ናቸው። በሌሎች አንድ ሁለት ቦታዎችም የታሰሩ አሉ። ሁሉም በአንድነት በአንድ ጊዜ እንደሚሄዱ ነው አምባሳደሩ የገለጹልን። መቼ ለሚለው ግን በቅርቡ ይሆናል ከማለት ያለፈ ትክክለኛ ቀን መናገር አልችልም። በማላዊ የአይኦኤም ዲሬክተር ሚስተር ስቲቨን ስቶርሼ አመሰግነውታለሁ። ለጋሾቻችንን በሙሉ ናይሮቢ የሚገኙ ባልደረቦቻችንን፣ ደቡብ አፍሪካ ፕሪቶሪያ የሚገኙ የአይኦኤም አባላትን ድንበር የለሽ ሐኪሞችን የኢትዮጵያንና የማላዊ መንግስት እንዲሁም ማላዊ የሚገኙ የኢትዮጵያ ማህበረሰብ አባላትን ላመሰግን እወዳለሁ። በዚህ ዘገባ ሁሉም ባይሆኑም አንዳንዶቹ ማላዊ የሚገኙ የኢትዮጵያ ማህበረሰብ አባላት ተጠቅሰዋል። እኛ ደግሞ ይህን ማላዊ ታስረው የሚገኙ ኢትዮጵያውያን ፍልሰተኞችን ዘገባ ስንሰራ ከጀምሮ ምንጫችን አንዷ የኢትዮጵያ ማህበረሰብ አባል ወይዘሮ ይሁዲት በላቸው ነበሩ። ወደ አገራቸው እንደሚመለሱ ፍልሰተኞቹ ሲነገራቸው ደስተኛ የመሆናቸውን ያህል እነሱም ደስተኞች ናቸው ብዬ እገምታለሁ። እስር ቤቶቹ በመገኘት ምግብ፣ አልባሳት የተለያዩ ነገር በማቅረብ ረድተዋልና ትናንት ከአምባሳደር ዲና ሙፍቲ ጋር የተካሄደው ውይይት ምን ይመስል ነበረ? አምባሳደሩ ስለ ፍልሰተኞች ውስጥ ምን አሉ ብዬ ነው የጠየኳቸው። ወይዘሮ ይሁዲትን የውይይትና እራትም ጭምር አብረን ተካፍለናል። በጣም ደስ የሚል ዜና ይዘውልን ስለመጡ በጣም ከሚገባው በላይ ደስ ብሎናል። እኛም ራሳችን ዛሬ ጠዋት ማለት ነው እስር ቤት ሄደን ልጆቹ በምን አይነት እንትን ላይ ጉጉት ላይ እንዳሉ ስለምናቅ ሄደን መልካም ዜናውን አብስረናቸው ዛሬ ጠዋት። ምክንያቱም ባሉበት ሁኔታ ብዙ ተስፋ የመቁረጥ ነገር ስላለ ብዙ መጨነቅ ነገር ስላለ ያንን ለማነቃቃትም ጭምር ነው ጠዋት ሄደን የነበርናቸው። ከደስታቸው ብዛት የተነሳ እየተንበረከኩ መሬት ይስሙ ነበር። ደስ የሚል ዜና ነው። የኢትዮጵያ መንግስት ተስማምቷል። ያሉትን በሙሉ በአጠቃላይ በአንድ ጊዜ አውሮፕላን ልኮ ለማንሳት ነው የተስማማ ነው ብለውናል፣ አምባሳደር በጣም ደስ ብሎናል። ደስ የሚል ነገር ነው። ያው ድካማችንም ልፋታችንም እኛ ይሄ የሚደረገው ነገር ይቋረጣል በሚል አይደለም። ሊቀጥል የሚችል ይሆን ነገር ሊሆን ይችላል አናውቅም። ከያየናቸው ነገሮች አንጻር ነው ማውራው። ነገር ግን እኛ ለእነዚህ ለሁለት መቶ ፕላስ ነው ሁለት መቶ ከምናምን ናቸው እነሱ ብቻ ተመልሰው ሀገራቸው የግቡ። ከዛ በኋላ ያለውን እግዚአብሔር ያውቃል። ከሳቸው ጋር ይህን ነገር የሚቋረጥበትን መንገድ ያው በመንግስት ደረጃ እንዲታሰብበት ሀሳብ ሰጥተናል። አንድ አስር ሰዎች እንሆናለን። ትላንት ማታ ከሳቸው ጋር የተገናኘ ነው። እንግዲህ አንዳንድ የሚስተካከሉ ነገሮች፣ መጓጓዣ ሰነድ የሌላቸው አሉ። እሱን ቶሎ ብሎ አይኦኤም ነገሩን ያመቻቻል። ከዛ በኋላ እንግዲህ ይሄዳሉ። ያንን እንግዲህ እንጠብቃለን፣ የሚሄዱበትን የምንሸኝበትን ቀን። አመሰግናለሁ። ወይዘሮ ዮዲት ይህን ዘገባ በተመለከተ አምባሳደር ዲና ሙፍቲን ነበር ለማናገር ያቀር ነው፣ ግን ዛሬ በአሁኑ ሰዓት ወደ አዲስ አበባ እየተጓዙ ናቸው ስለተባለ ለሌላ ጊዜ ምናልባትም ተጠቃለው ሲገቡ ለማነጋገርና ስለተደረገው ጥረትም እንዲያወጉን ለማድረግ እንሞክራለን። ለአሁኑ ሰላም። ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ2ና በ5 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና ቆንጂት ታየ ነን። ከእናንተ ወደ ደረሱን አስተያየቶች እናልፋለን። ሄሎ፣ ጤና ስጥልኝ የቪኦኤ አዘጋጆችና እድምተኞች በሙሉ። ፍቅረስላሴ ታደሰ ከካናዳንም ደውለው ሰሞኑን በሴት እህቶቻችን ሹፌርነትና አስተናጋጅነት ከኢትዮጵያ ተነስቶ ወደ ባንኮክ ያደረገውን በረራ በተመለከተ ነው። በጣም ደስ የሚል ዜና ነው። እኔ በግሌ በጣም ወድጀዋለሁ። እሰየው ነው የሚያስብረው። በዚህ አጋጣሚ ደግሞ ቀዳማዊት እመቤት ለመጀመሪያ ጊዜ ነው የኢትዮጵያ ቀዳማዊት እመቤት ድምፅ ስሰማ በቪኦኤ ላይ። ስለዚህ የቪኦኤ አዘጋጆች አንድ ቀን ፕሮግራም ይዛችሁ እኚህን ቀዳማዊት እመቤት አንዳንድ ጥያቄዎችን ምን እንዳሰቡ ምን እንደሚያደርጉ ለሴቶችም፣ ለማንኛውም ህብረተሰብ አንዳንድ ጥያቄዎች የምታደርጉላቸው ጥሩ ነው። ምክንያቱም በውጭ ሀገር የሚገኙ ቀዳማዊ መቤቶች አንዳንድ የበጎ አድራጎት ስራ ላይ ይሳተፋሉ እና እኚህት የኢትዮጵያ ቀዳማዊ መቤት ምን አሳብ አላቸው? ከህዝብም ጥያቄ የሚቀበሉ ከሆነ ይሄንም ሳምቻችሁ ጥሩ ነው እላለሁ። ሀሎ ቪዎች በቅድሚያ የከበረ ሰላምታን ያቀርባለሁ። የቅማንት ብሔረሰብን አስመልክቶ ወይዘሮ አበባ ከአሜሪካን የቅማንት ብሔረሰብ በመሆናቸው አይቀት ሰላሳ ዘጠኝ ይመለከተዋል ማለታቸው ማለታቸውን ሰማሁ። ወይዘሮ አበባ ተፈሪ የኮሚኒዝምን የከሰረ ሂሳብ ለማወራረድ የእድገት ጥያቄ ማንሳታቸው ከእውቀት ከስሜት ከየዋህነት ራስን ለማሳወቅ ግራ የሚያጋባ ነው። ለሁሉም ኢትዮጵያ አንድ ነች። በእርግጥም ኢትዮጵያ አንድ ነች። የሚያስፈልገን ተቻችሎ ተከባብሮ እንድንኖር የሚያስችል ህገ መንግስት የራሳችን በራሳችን ሀይል የሚመጣ ሀይል በሀይል የሚመጣ የማስጠበቅ መብትን የማስጠበቅ ጉዳይ እንጂ በሆነ ባልሆነው መሳቂያ መሳለቂያ ከመሆን እግዚአብሔር ይጠብቃል። ማን ነው አደራጁ? ማን ነው የብሔር መብት አስጠባቂ? መልስ ያስፈልገዋል። ለሁሉም ለሁሉም ሊገባን የሚገባው ነገር በኮርፊያ በተለያየ አናደር ራሴን ለማሳወቅ የሚደረግ እንቅስቃሴ ህብረተሰባችን ኢትዮጵያን አሁን ካለችበት ማርቅ የበለጠ ወደ ኋላ የሚያስቀራትና የመበታተን ጉዳይ ነው። እኔም ራሴ ቅማንት ብሔረሰብ ነኝ ግን እንደ ወገራ በግ እንደ ደንቢያ በግ ወይም ደግሞ የትም ቦታ እንደሚመጣው የአካባቢው በግ ምልክት ካልተደረገበት በስተቀር እኛ ማን ማንክ ቅማንት ማን አማራ እንደሆነ ለማወቅ እጅግ የሚያስቸግር ነገር ነው። አደራጁ ማነው የሚለውን ነገር በጥንቃቄ ልናውቅና ልንገባን ያስፈልጋል። አመሰግናል ዜዎች አድማጮች አሁን ሶስት ሰዓት ከሰላሳ አራት ደቂቃ መሆኑን ነው የስቱዲዮ ሰዓታችን የሚያሳየን። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። በተለያዩ ርቀቶች 27 የዓለም ክብረ ወሰኖችን የሰበረውና በቅርቡም የምንጊዜውም የዓለም ምርጥ አትሌት ተብሎ የተመረጠው ኃይሌ ገብረ ሥላሴ ከነገ በስቲያ እሁድ በይፋ ከአትሌቲክሱ ዓለም ይሰናበታል። ኃይሌ ስንብቱን የሚያደርገው እሁድ ለት አዲስ አበባ ላይ በሚካሄደው ታላቁ ሩጫ በመሳተፍ እንደሚሆን ታውቋል። እስክንድር ፍሬው ተከታዩን አስተላልፏል። ዛሬ በሂልተን ሆቴል የተካሄደው ሥነ ሥርዓት የረጅም ርቀት የሩጫ ንጉሥ ኃይሌ ገብረ ሥላሴ እየተወደሰበት ነው። የቀረቡ ዝግጅቶች፣ የተደረጉ ንግግሮችም ይህንኑ አንጸባርቀዋል። የቀድሞው የታላቁ ሩጫ በኢትዮጵያ ሥራ አስኪያጅ እንግሊዛዊው ሪቻርድ ነሩርከር የኃይሌ ስኬት ተወዳዳሪ እንደሌለውን ያብራራው ኦሊምፒክ ጎልድ ሜዳልስ በሃያ አራት ዓመታት ውስጥ 61 የኢትዮጵያ ብሔራዊ ክብረ ወሰኖችን አሻሽለሃል። ሁለት የኦሎምፒክ ሜዳሊያዎች አግኝተሃል። ስምንት ጊዜ በዓለም ሻምፒዮናም አሸንፈሃል። ዘጠኝ የትላልቅ ከተሞች መሃል ማራቶንም አሸንፈሃል። 27 የዓለም ክብረ ወሰኖችም ሰብረሃል። የጠቀስኳቸው ቁጥሮች ትክክል እንደሆኑ ተስፋ አደርጋለሁ። ኃይሌ ይህንን ብዙ ጊዜ ነግሬሃለሁ። እኔ ብቻ አይደለሁም። አትሌቲክስ ውስጥ ያሉ አብዛኞቹ ሰዎች ሊሉ እንደሚችሉት አንተ ምንጊዜም ታላቅ የረጅም ርቀት ሯጭ ና ኃይሌ ገብረስላሴ እንደ ሯጭ ከሰዎች ዓይን መግባት የጀመረው እንደ አውሮፓውያን አቆጣጠር በ1991 በጃን ሜዳ በተካሄደው አገር አቋራጭ ውድድር ነው። የዚያን ጊዜው የ17 ዓመት ወጣት ኃይሌ ውድድሩን አላሸነፈም። ተስፋ የሚጣልበት ፉክክር ማድረጉ ግን ያኔ ከሆላንድ የመጡትን መልማይ ዮስ ህርመንስን ትኩረት ሳበ። እድሎች ተከፈቱ፣ እርሱም ተጠቀመባቸው። ከዚያ በኋላ የሚያቆመው አልነበረም። በጃን ሜዳው ውድድር ከተመለከቱት ጊዜ ጀምሮ እስከ አሁንም ማናጀሩ ሆነው ለዘለቁት ዮስ ሀርማንስ የዚህ አትሌት ድሎች ከልባቸው አይጠፉም። ያሸነፈባቸው ብዙ የማይረሱ አስደናቂ ጊዜዎችም ነበሩ። በሀገሬ በሆላንድ ሄንግሎ የሰበረው የመጀመሪያው የዓለም ክብረ ወሰን በዚቹ ከተማ በሚገርም ሁኔታ የዓለም ክብረ ወሰንን ያሻሻልበት ሌላው የ5000 ሜትር ውድድርም እንደዚሁ ይታወሱኛል እርግጥ ሁሉም ሰው ኃይሌ ፖል ቴርጋትን ቀድሞ ስላሸነፍበት የሲድኒው 2000 ኦሊምፒክስ ይናገራል በዚህ በሲድኒ ኦሊምፒክ ያሳየው ብቃት የሚያስገርመው ለምንድን ነው ጉዳት ላይ እያለ ያሳየው መሆኑ ነው ለበርካታ ወራት ልምምድ አላደረገም። እንዲያውም ፊንላንድ ውስጥ ቀዶ ጥገና ሊደረግለት ከዶክተር ጋር ቀጠሮ ነበረን። ይህም ሆኖ እሱ በዚያ ኦሎምፒክ ለሀገሩ ለመሮጥ ወሰነ። ኃይሌ ከአትሌቲክስ እንደሚሰናበት ይፋ ያደረገው ባለፈው ግንቦት በእንግሊዝ ማንቸስተር ከተማ በተካሄደ ውድድር ላይ ነው። ይህንን ውሳኔውን ዛሬ ለቪኦኤ አብራርቷል። ባለፈው ጊዜ እንትን ላይ እኮ ዋናው፣ አሁን ያለው ግን እዚህ በሀገር ውስጥ ደግሞ አዎ፣ የሀገር ውስጥ ደግሞ በህዝብ ፊት የማደርገው ነገር የግድ ይለኛል። ከዚህ ደግሞ የተሻለ ቦታ የለም። አይተው እንደሆነ በጣም ለየት ያለ ውድድር ስለሆነ በዚህ አስራ አምስተኛ ዓመት የምናከብርበት ስለሆነ እንግዲህ ያው ዞሮ ዞሮ ትንሽ እንትንም ለመፍጠር ያህል ነው አጋጣሚን ተጠቅሞ ውስጥህ የሚቀረው ትዝታ የትኛው ድልህ ነው? ከዚህ ከዚህ በፊት በብዙ በርካታ ሲድኒ ሁለት ሺህ የማይረሳ ውድድሬ ነው። ከዚም ደግሞ እንደሰማኸው በተለያየም ቦታ ያደረግኳቸው እንደ ትዝታዎቼ ናቸው። ግን ሲድኒን የሚያህል የለም። ሲድኒን ለምን አይ፣ ብዙ ነገሮች አሉት። ራሱ ውድድሩ በጣም የቀረበ ነው። በጣም በርካታ ነገሮች አሉ እና በዛ ነው ሲድኒን እንደ ትልቅ ቦታ ወስደው። በዚህ ቀን ላይ ሆነ አሁን የመጨረሻ ውድድርን ለማድረግ እየተዘጋጀ ለአድናቂዎች፣ በአጠቃላይ በአትሌቲክሱን ሲደግፉ ለነበሩ አድናቂዎች በሙሉ፣ ለኢትዮጵያውያን ምንድን ነው መልእክት? ምስጋና ነው። ይህንን ያህል ዓመት እንድቆይ ያደረገኝ አሁን ሰው ጠንክሮ በመስራት ምናምን ምናምን ይላል። እኔ አድናቂዎቼ፣ ደጋፊዎቼ፣ ቤተሰቦቼ እነዚህ ሁሉ ናቸው እኔን እዚህ ድረስ ያመጡኝ። ምናልባት እኔ ምክንያት ልሆን እችላለሁ እንጂ እነዚህ ሁሉ ህዝብ በሞራል ባይሰጥክ፣ ህዝብ ባይደግፍክ፣ ቤተሰብ ባይደግፍክ፣ የት ትደርሳለክ? የትም አትደርስም። ሞራልን የመሰለ ነገር የለም። ኋላ እንኳን እየቀረ ሞራል ከተሰጠህ እኮ ፊት ነህ የምትለው እና በዚህ አጋጣሚ በጣም አርጄ ነው የማመሰግናቸው ሁሉንም ለዚህ ላበቁኝ። ኃይሌ በዚህ ስኬቱ ከሁለት የእንግሊዝ ዩኒቨርሲቲዎች የክብር ዶክትሬት ዲግሪ አግኝቷል። በአዲስ አበባ ከተማ የሚገኝ ዋና መንገድም በስሙ ተሰይሟል። በራሱ በኃይሌ ገብረስላሴ የተጀመረውና የሚመራው ታላቁ ሩጫ በኢትዮጵያ የፊታችን እሁድ 15ኛ ውድድሩን ያካሂዳል። ኃይሌ ከአትሌቲክስ የሚሰናበተውም በዚህ ውድድር ከሚሳተፉ ሌሎች 40 ሺህ ሰዎች ጋር በመሮጥ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። A world record yet again is his. 12 months ago, he broke the world record in the streets of the German capital. He comes towards the line now. The two hours, four minutes barrier beckons. The line is just yards away. Haile Gebrselassie writes yet another chapter in the most astonishing distance running career in history. <laughs> ተከታዩ ቅንብር ደግሞ ኢትዮጵያ በጋዜጦች ይሆናል። አዘጋጅና አቅራቢ አዳነች ፍሳሀዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዓለም የምግብ ፕሮግራም ለጋሽ ሀገሮች ለኢትዮጵያ ችግር በጊዜ መድረሳቸውን አሞገሰ፣ የኢትዮጵያ መንግሥት ተጨማሪ ስንዴ እንደሚገዛ አስታወቀ፣ የሳይበር ወንጀል አፍሪቃ ላይ የተደቀነ ትልቁ አደጋ መሆኑ ተገለጸ፣ የሚሉት ርዕሶች ነው በዛሬው ፕሮግራማችን የምናቀርበው። የዓለም የምግብ ፕሮግራም ዋና ለጋሽ ሀገሮች በጊዜ ረድኤት በማቅረባቸው በሶማሌ ክልል 1.5 ሚሊዮን ለሚሆኑ ሰዎች በያዝነው ወር የምግብ እርዳታ ማከፋፈል እንደሚጀምር ማስታወቁን የተባበሩት መንግስታት ድርጅት የዜና ማዕከል ገልጿል። እጅግ በድርቅ በተጎዱት ቦታዎችም ከ700 ሺህ በላይ የሆኑ ልጆችና የሚያጠቡ እናቶች የተመጣጠነ ምግብ እንዲያገኙ የመርዳቱን ተግባር እንደሚያፋጥን መግለጹንም የዜናው ማዕከል ጠቁሟል። የተባበሩት መንግስታት ድርጅት የምግብ አገልግሎት በድርቅ የተጎዱት ሰዎች የከፋ ሁኔታ እንዳይገጥማቸው የምግብ ረድኤት ማፋጠን እንደሚያስፈልግ አስገንዝቧል ይሁንና እስካሁን ባለው ጊዜ ከሚያስፈልገው የ228 ሚሊዮን ዶላር ባጀት በእጁ የገባው 7 ሰባት ከመቶ ብቻ እንደሆነ የምግብ አገልግሎት ማስረዳቱን የዜናው ማዕከል ገልጿል። ረድኤት የሚያስፈልጋቸው ሰዎች መጀመሪያ ላይ ከነበረው 2 ነጥብ 5 ሚሊዮን ባለፈው ወር ወደ 8 ነጥብ 2 ሚሊዮን ከፍ ማለቱን አስታውቋል። በመጭው ወር ማብቂያ ላይ ረድኤት የማከፋፈሉን ተግባር ለማቆም ሊገደድ ይችላል የሚል ስጋት እንደነበረው የምግብ አገልግሎቱ ገልጾ ካናዳ፣ ኖርዌይ፣ ስዊድን፣ ስዊዘርላንድና የተባበሩት መንግስታት ድርጅት የአስቸኳይ ጊዜ እርዳታ ክፍል በሰጡት ምላሽ ምክንያት ችግሩ ሊወገድ እንደቻለ የዓለም የምግብ ፕሮግራም መግለጹን የዜናው ማዕከል ጠቁሟል። የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅትም በ17 ሚሊዮን የሚገመት መዋጮ ማቅረቡን ጨምሮ ገልጿል። እነዚህ ለጋሽ ሀገሮች ለወቅቱ ቀውስ በመድረስ እጅግ የሚደነቅ አመራር አሳይተዋል። ወደር የሌለው የልገሳ አስተዋጽኦቸው ሰዎች ኤልኒኖ በተባለው የአየር ለውጥ ምክንያት የተባባሰውን ቀውስ ለመወጣት ያስችላቸዋል ሲሉ በኢትዮጵያ የዓለም የምግብ ፕሮግራም ተወካይ ጆን አይሊፍ ማሞገሳቸውን የድርጅቱ የዜና ማዕከል ድረገጽ ጠቁሟል። ይህ ረድኤት የኢትዮጵያ መንግሥት 192 ሚሊዮን ዶላር መድቦ በሌሎች አካባቢዎች ከሚያካሂደው የረድኤት ማከፋፈል ተግባር ጋር ተዳምሮ ህይወት እንደሚያተርፍ ድርጅቱን ማስገንዘቡ አልቀረም። ያም ሲባል ግን ከመጪው ጥር ወር አንስቶ የስድስት ወራት ጊዜ ድረስ ከፍተኛ ረድኤት ማስፈልጉ እንደማይቀር ጠቁሟል። የዓለም የምግብ ድርጅት ከኢትዮጵያ መንግስት ጋር ሆነው በትንሹ ስድስት ሚሊዮን ለሚሆኑ ሰዎች ረድኤት ለማቅረብ ተዘጋጅተናል ማለቱን የዜናው ማዕከል ጠቅሷል። ሮይተርስ የዜና አገልግሎት በበኩሉ ኢትዮጵያ ውስጥ የተከሰተውን የከባድ ድርቅ ችግር ለመወጣት ሲል የኢትዮጵያ መንግስት ተጨማሪ ስንዴ ለመግዛት ለጨረታ ክፍት ያደርጋል ተብሎ እንደሚጠበቅና እስካሁን ባለው ጊዜ አንድ ሚሊዮን ቶንች የሚሆን ስንዴ እንዳስገባ የመንግስት ቃል አቀባይ አቶ ጌታቸው ረዳ መናገራቸውን ዘግቧል። የሰብአዊ ረድኤት ድርጅቶች እንደሚሉት ኢትዮጵያ የድርቁን ቀውስ ለመወጣት የሚያስፈልጋት ገንዘብ 600 ሚሊዮን ዶላር ይሆናል። እስከ መጪው ታህሳስ ወር ባለው ጊዜ ውስጥ 350 ሺህ የሚሆኑ ልጆች በምግብ እጥረት ምክንያት ሕክምና ያስፈልጋቸዋል ተብሎ እንደሚጠበቅ የተባበሩት መንግስታት ድርጅት መግለጹን ሮይተርስ የዜና አገልግሎት ላይ የወጣ ዘገባ ጠቁሟል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ያወጣው ዘገባ ደግሞ በሳይበር የሚፈጸም ወንጀል መጪው ትልቁ የአፍሪቃ አደጋ እንደሚሆን ጠበብት ይናገራሉ ይላል። አፍሪካ ውስጥ ሰዎች የኢንተርኔት ተደራሽነት እያገኙ ሲሄዱ መንግስታትና የንግድ ተቋማትም የድረገጽ አገልግሎቶቻቸውን እያበራከቱ ናቸው። ይሁንና ድረገጾች ምን ያህል አስተማማኝ ናቸው የሚል ጥያቄ የተነሳ መሆኑን ዘገባው አውስቷል። ለምሳሌ ኬንያ ውስጥ በቅርቡ የወጣው የሳይበር ጸጥታ ዘገባ የንግድ ተቋማት በየአመቱ 146 ሚሊዮን ዶላር የሚሆን ገንዘብ በሳይበር ላይ በሚፈጸም ወንጀል እያጡ መሆናቸውን ይገልጻል። አንድ ኬንያዊ የሳይበር ጸጥታ ተንታኝ በ15 ደቂቃዎች ውስጥ በዳታ ቤዝ ወይም በመረጃዎች ስብስብ ውስጥ ሰርስሮ ገብቶ የአስተዳዳሪውን የይለፍ ቃል ለውጦ የራሱን ሰነድ እንዳስቀመጠበት ማየቱን የቢቢሲው ጋዜጠኛ ገልጿል። ይህ ተግባርም በመላ አፍሪቃ የሚከናወን ወንጀል መሆኑን አክሎ ጠቁሟል። ደግነቱ ይህ ባለሙያ ክህሎቱን ለወንጀል ሳይሆን ኩባንያዎች የሳይበር ስርቆት እንዳይፈጸምባቸው ለማማከር ነው የሚጠቀምበት። ሳንዴ ታይምስ የተባለው የደቡብ አፍሪካ ጋዜጣ በዘገበው መሰረት ደቡብ አፍሪካ ውስጥ የድረገጽ ሰርሳሪዎች ባለፈው ጥቅምት ወር ብቻ በሀገሪቱ መሰረተ ልማት በድረገጽ አገልግሎት አቅራቢዎችና በንግድ ተቋማት ላይ ስድስት ሺህ የሚሆኑ የሳይበር ጥቃቶች ፈጽመዋል። ብራይት ማውዶር የተባሉ በደቡብ ኮሪያ ብሔራዊ ፒኪንግ ዩኒቨርሲቲ የሚሰሩ ጋናዊ የሳይበር ሴኪሪቲ ጠቢብ አብዛኞቹ የአፍሪቃ ባንኮች፣ መንግስታዊ አገልግሎቶችና የድረገጽ አገልግሎት አቅራቢዎች በሚገጥማቸው የውድድር ሁኔታ ምክንያት ለተገልጋዮች ፈጣን አቅርቦት መስጠት ላይ እንጂ በደህንነቱ ጉዳይ ላይ ስለማያተኩሩ ለስርሰራና ለስርቆት እንደሚጋለጡ አስገንዝበዋል። የመንግስት ድረገጾች ከመነሻው አንስተው የራሳቸው የሆነ ስርዓት ከመፍጠር ይልቅ አቋራጩን መንገድ በመጠቀም በቆዩ ቴምፕሌቶች ስለሚጠቀሙ በቀላሉ ሊሰረሰሩ እንደሚችሉ ማውዶር ገልጸዋል። በርካታ የአፍሪቃ መንግስታት የሰዎችን ማንነት ለመስረቅ የሚያመቹ የግለሰቦችን ዝርዝር ኢንፎርሜሽን ሳይቀር ያቀፉ ቴምፕሌቶችን እንደሚጠቀሙ አቃሎ ሲሉ የሳይበር ደህንነት ባለሙያው እንደተናገሩ የቢቢሲ ድረ ገጽ ጠቁሟል። በቅርቡ የኬንያን የሳይበር ጸጥታን በሚመለከት የወጣው ዘገባ አብዛኞቹ አፍሪቃ ያሉት በተለይም አነስተኛና መካከለኛ ይዘት ያላቸው የንግድ ተቋማት የሳይበር ጥቃትን ለመቋቋም አይችሉም ብለዋል ባለሙያው። የሳይበር ጥቃቶችን በዘበኞችና የግንብ አጥር በመስራት ለመከላከል ስለማይቻል ጥቃቶች መድረሳቸውን በቀላሉ ለማወቅ አይቻልም። ስለሆነም ለአንድ ዓመት ያህል ሳይታወቅ ሊቆይ ይችላል ሲሉ የኬንያውን ዘገባ የማውጣቱን ተግባር ያስተባበሩት ዊሊያም ማኬታኒ ገልጸዋል። ደቡብ አፍሪቃ በቅርቡ በመዲናዋ ፕሪቶሪያ የሳይበር ጸጥታ ማዕከል ከፍታለች። ማዕከሉ መንግሥት፣ የንግድ ተቋማትና የሲቪል ማኅበረሰቦች የሳይበር ጥቃትን ለመከላከል ተባብረው የሚሰሩበት ቦታ ነው። እንዲህ አይነቱ ማዕከል በአህጉሪቱ ዙሪያም እየተፈጠረ በመሆኑ ማውዶር አፍሪኮሃከን የተባለውን መድረክ በመፍጠር ተግባር ረድተዋል። መድረኩ የሳይበር ሴኪሪቲ ጠበብትን ከተለያዩ ዩኒቨርስቲዎች አስተባብሮ ችግሩን ለማስወገድ ስለሚቻልበት መንገድ እንዲነጋገሩ ያደርጋል። ይህ ቡድን የኮምፒውተር ክህሎት ያላቸው ወጣቶችን አሰባስቦ አብረውት እንዲሰሩ በማድረግ ክህሎታቸውን ለህገወጥ የስር ሰራ ተግባር እንዳያውሉት እንደሚጥር የቢቢሲው ድረገጽ ላይ የወጣው ጽሑፍ ጠቁሟል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። እሰጥ አገባ የመጨረሻው ቅንብር ነው። በልዩ ፕሮግራሞች ሳቢያ በተደጋጋሚ የተቋረጠና ከጥቂት ሳምንታት በፊት የጀመረ ክርክር ሁለተኛ ክፍል ነው። እሰጥ አገባ ያሰናዳው ተከታታይ ክርክሩ የኢትዮጵያ መንግሥት በሀገሪቱ የተለያዩ መሥሪያ ቤቶች ውስጥ የተንሰራፋውን የሙስና አሰራር አስመልክቶ በምርመራ ደረስኩበት ሲል ዘገባ ያጠናቀረበትን ጨምሮ በተለያዩ ሰሞንኛ ጉዳዮች ላይ ያጠነጥናል። የምሽቱም የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም በአንድ በቀደመ ንግግራቸው በጠባብነትና በተወላጅነት የሚመሩ አሰራሮች በከፍተኛ ትምህርት ተቋማት ሳይቀር እየገነኑ መጥተዋል ሲሉ የተናገሩትን የተንተራሰ ክርክር ይመለከታል። ተከራካሪዎች አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂያዊ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል አቶ ፈቃደ ሸዋቀና በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ስራ የተሰማሩ ናቸው። በኢትዮጵያ ጉዳዮች ላይም በመጽሐፍ ይታወቃሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በመጀመሪያው ክፍል ፕሮግራሙ እልባት ካደረገበት መንደርደሪያ ይነሳል። በዚህ አነጋጋሪ ጭብጥ ላይ የሚነገሩ ግራና ቀኝ የምታነሳቸው የሁለት ወገን የሚመስሉ ሀሳቦች በመጠኑ እንገፋለን። አንዳንድ ጥያቄ ለሁለታችሁም ላንሳ ተመልሼ ወደ አቶ መሀሪ ሊሄድ፣ መጀመሪያ ችግሩ መኖሩን ተቀብለው ጠቅላይ ሚኒስትሩ ግለሰቦችን፣ የፖለቲካ ልሂቃንን ነው እንጂ የተቹት ብሔረሰቦችን አደለም እየተቹ ያሉት ብለዋል። በሌላ በኩል በአቶ ፈቃደም ጭምር እንደተገለጸው ቀድሞውንም ኢህአዴግ ያራመደው ፖሊሲ የተሳሳተ በሆነ መንገድ ሊመራው በቅቷል ነው እያሉ ያሉት እንዲያውም ባዕድ ነው ኢትዮጵያዊነት የለውም ብለዋል። ምን መልስ አለት? ባዕድ ነው ከሚለው ሊጀምርና ይሄ ባዕድ አይደለም በአጠቃላይ በነጋችን ላይ በሀያኛው ክል በዚህ ባለነው ዘመን ስናየው ባዕድ የምንላቸው ይሄ አውሮፓ ነው፣ ይሄ አፍሪካ ነው፣ የላቲን አሜሪካ ነው የምንለው አስተሳሰብ አለ። ብያላ ምንም ያው የህዝቦች ችግሮች አሉ። ህዝቦች በተለያዩ ሁኔታዎች የሚያጋጥሟቸው ጭቆናዎችን መሰረት በማድረግ የሚያነሷቸው ጥያቄዎች አሉ። ስለዚህ በተለይ የብሄር ጭቆና የሃይማኖት ጭቆና አውሮፓ ሚኖር አፍሪካ ሚኖር ላቲን አሜሪካን ሚኖር እውነታ እስከሆነ ድረስ ያው የራሱ ሪፍሌክሽን ይሰጣል ማለት ነው። ስለዚህ የአውሮፓም አይደለም፣ የማንንም አይደለም። በተለይ ግን ምንድን ነው አንድ ነገር ልንለው የምንችለው በዛን ሰዓት አሁን በገዢው ፓርቲ ያሉት ድርጅቶች በተመሰረቱበት ይህንን ጥያቄ አለም አቀፋዊ ጥያቄ ነበረ፣ ዘመነኛ ጥያቄ ነበረ። በዚያን ጊዜ ወቅታዊ ጥያቄ፣ ዘመነኛ ጥያቄ ነበር ብለዋል። አሁን ውድቅ ነው በጽንሰ ሀሳብ ደረጃ ያኔ የተነሳ ውድቅ ነው እያልኩ አይደለም። ምን ለማለት ፈልጌ ነው፣ አሁን በተለይ ነትፌሌፍም የተለያዩ የብሔር ጥያቄ አንግበው የተነሱት ፓርቲዎች የያዙት ትንታኔና ያስቀመጡት የፖለቲካ ሮድማፕ ፕላትፎርም በዛን ሰዓት ሸር መደራረግ ነበረባቸው ለማለት ፈልጌ ነው እንጂ ውድቅ ነው አይደለም። በየትኛውም ጊዜ ጭቆና እስካለ ድረስ ትምክህት እስካለ ድረስ አንደኛው ብሄርና አንደኛው ሃይማኖት በአንድ ሀገር የበላይነት ለማረጋገጥ እስከ ሞከረ ድረስ ያው የግድ ነው። የብሄር ስሜት፣ የሃይማኖት ስሜት ያንን ተከትለ ደግሞ የመገንጠል ጠባብነትን ይከተላሉ አለ በየትኛውም ጊዜ አይቀርም። አሁን ያ ጥያቄ አግባብ ይኖረዋል፣ እንዳሉት መነሻው አንዱ ብሄር በሌላው ላይ ተጽዕኖ የሚያሳድርበት ከሆነ አሁን አለ ስንል ምን ማለት ሊሆን ይችላል? አሁን አለ። የሀሳብ በቅድሚያ ይኖራል። ለምን ምን መሰለህ? አሁን ይኖራል የምንል አሁን ባስተሳሰብ ነው ያለው ያንን የብሔር ጭቆና የሚያራምድ የመንግስት መዋቅር ወይም ደግሞ መንግስትን ሀገርን የሚመራ ፖለቲካው ተቋም እስከሌለ የብሄር ጭቆና መሰረት ያደረገ እስከሌለ ድረስ ይህን ተጨባጭ ሁኔታ የለውም። በተለይ ግን ባስተሳሰብ አለ። ይህንን ጉዳይ በተለይ በተለይ ደግሞ ያለፉት ስርአቶች የፈጠሯቸውን ስህተቶች ከማረም ይልቅ እነዛን ትክክል እንደነበሩ አስመስሎ የሚማጎት የፖለቲካ አስተሳሰብ እስካለ ድረስ ያን ደግሞ ገንፍ ላይ ይወጣል ማለት ነው። ይሄ የብሔር ስሜት፣ የሃይማኖት ስሜት ገንፍ ላይ ይወጣል። መልካም ለመሻማት አንኳር ጭብጦቹን ገፍቼ መሄድ ያለብኝ ስለሆነ ነው። ያለፉት ስርአቶች ያራመዷቸው ፖሊሲዎች ውጤት ከሆነ ኢህአዴግ ዛሬ ሀያ አምስት አመት ተጉዟል። ከሀያ አምስት አመት በኋላ ያ ሀሳብ ለምን ዛሬ ስሆን ሆናል? ለምን ዛሬ ሊያሳስበን በቃ ምን መሰለህ አሁን እዚህ ጋር እንዳልኩህ ነው። ቅድም ስለው የነበረው ነገር አለ። አሁን ያለው ህብረ ብሔራዊ ስርዓት ማንነትን መሰረት ያደረገ ፖለቲካዊ ስርዓት የታሪክ ውጤት ነው ብያለሁ። ኢህአዴግ ደግሞ አማራጭ አልነበረውም። በኢትዮጵያ የነበሩ ብሔሮችና ሃይማኖቶች ጭቆና ደረሰብንና ኢትዮጵያዊነት አንቀበለውም፣ እንደውም ኢትዮጵያ አይደለንም። አንደኛው መገንጠል አለብኝ ይላል፣ አንደኛው ደግሞ ወደ ሌላ ሀገር መሄድ አለብኝ ይላል። እነዚህ እንደዚህ አይነት ጥያቄዎች ነበሩ። ስለዚህ የተፈጠረው ፓራዶክስ፣ የተፈጠረው ችግር መፍታት ካለብህ የነበረው አማራጭ ኢትዮጵያ በሀይል አንድ ማድረግ ስለማይቻል ህብረ ብሔራዊ አንድነትን በመስበክ ይህንን ህብረ ብሔራዊነት ደግሞ ብዙሀነትን ህገ መንግስታዊ ዋስትና በመስጠት ነው መመለስ ያለበት። ይሄ ሪያልት ነው፣ ወደኋላ መመለስ አንችልም። ይህንን በምታደርግበት ግን ትግል ያቋርጣል ማለት አይደለም። ያ የተሸነፈ አስተሳሰብ ደግሞ ራሱን ችሎ አሁን ታግሎ የነበረውን አስተሳሰብ ለመመለስ እየታገልበት ያለበት ሁኔታ ነው ያለው ህብረ ብሔራዊ ልዩነት መሰረት ያደረገ ኢትዮጵያዊነት መቀበል የሚፈልጉት ያን አስተሳሰብ አሁን በአካል ባይኖርም በአስተሳሰብ ግን አለ። ኢህአደግ ያሰጋኛል ሲል ደግሞ የራሱ ምክንያት አለ። ህብረ ብሔራዊ ፓርቲ ነው። በህብረ ብሔራዊ ፓርቲ ሲሆን ደግሞ እነዚህ ጠባብነትም የሚወክሉ አስተሳሰቦች፣ ትምክህትን የሚወክሉ አስተሳሰቦች በውስጡ ሊኖሩ ይችላሉ። ስለዚህ ካልታገላቸው ጠልፈው ይጥሉታል ቅድም እንዳልኮ ነው ስለዚህ አስተሳሰቦች ናቸው እየተጋጩ ያሉት አሁን መልካም አቶ ፈቃደ ተከታትለዋል የአቶ መሀሪን ሀሳብ ትኩረት የሚያደርጉባቸው አንድ ሁለቱን ጭብጦች ላውጣ በተጨባጭ በምግባር የለም በአስተሳሰብ እንጂ ብለዋል አቶ መሀሪ ይህን የሚያስተጋባውም የፖለቲካ ልሂቁ ነው ጠልፎ እንዳይጥለው ስለሚሰጋ ነው ብለዋል እስኪ እነኚህን ጭብጦች መሰረት አስይዘው ለእርሶ ምን ማለት ነው ቀደም ብሎ አቶ መሀሪ ካነሷቸው ጭብጦች ጋር ያዛምዱና የእርሱን መከራከሪያ ያቅርቡ። ው በኢትዮጵያ ውስጥ የብሔረሰብ ስብጥር መኖሩ ማንነት በጣም አስፈላጊ ነገር መሆኑ ማንነትን ማወቅና መገንዘብ በሰዎች መካከል እኩልነት እንዲሰፍን ማሰቡ ይሄ በመሰረቱ በሀሳብ ደረጃ ሁላችንም ሊያስማማን ይችላል። ችግሩ ስራ ላይ የዋለበት መንገድ እና የእኛን ሀገር የብሔረሰቦች ግንኙነት ለመተንተን የተደረገው ሙከራ ነው። አሁን የብሔር ጭቆና አንድ ጭቆና ለመኖር በአንድ ማህበረሰብ ውስጥ የኢኮኖሚ መሰረት ሊኖረው ይገባል። አንድ ብሔር ወይም አንድ ተቋም ሌላውን ለመጨቆን ኢትዮጵያ ውስጥ የመሬት አዋጅ ከታወጀ በኋላ ለምሳሌ የብሔረሰብ ጭቆና የምትለው ነገር አክትሟል። መበላለጥ አለ፣ እኩል ያለመሆን ነገሮች ያሉ የፕሪቪሌጅ ልዩነቶች ይኖራሉ። ልዩነት ሁሉ መበላለጥ ሁሉ ጭቆና አይደለም። አየ፣ እኛ አገራችንን ተንተርሰን ብንተነትነው ኖሮ እንደዛ ነበር ልናየው የሚገባው። አንዱ የአንዱ ጠላት፣ ጨቋኝ ና ተጨቋኝ ካልክ ጠላቶች ማበጀት ነው። በዚህ መንገድ አልነበረም አፕሮች ድመሆን የነበረበት የኢትዮጵያ መናቃለን ሲፒኤልኤፍም ውስጥ የነበሩ ሰዎች ይህን ሀሳብ ሲያቀነቅኑ የነበሩ ሰዎች ከስታሊን አውሮፓውያኖች ስለዚህ ጉዳይ የሰጡትን ትንታኔ እንዳለ ነው እንደወረደ ተቀብለው ኢትዮጵያ ውስጥ ሜካኒካሊ ስራ ላይ እናውላለን ብለው እስከ መገንጠል ድረስ መብት ፈቅደው የሌለ ደግሞ ይሄ አሁን አገሪቱ ትፈርሳለች ይህንን ነገር ካላደረግን የሚለው ለምሳሌ አሁን ፈጠራ ነው። እንዳለ ይህን ያህል የሀገሪቱን አንድነት ትሬትን የሚያደርግ ሊያፈራርስ የሚችል የብሔረሰብ ልዩነት ችግር ኢትዮጵያ ውስጥ አልነበረም። የተፈጠረ ነው፣ ሰው ሰራሽ ነው እና ራስህ ፈጥረህ ስታበቃ እንደዚህ አይነት ነገር በተለይ ፈረንጆቹ ራሳቸው አሁን ትምክተኛ ጠባብ ምናምን የሚለው በአውሮፓ ሾቪኒስት ናሮ ናሽናሊስት ምናምን የሚል ነገር ይሄ አስተሳሰቡ ተፈጠረበት ሀገር እንኳን የለም። እነዚህ ቃሉን እንኳን ሲጠቀሙ አትሰማቸው። ቶታሊ ወርውረውታል። ውራጅ ነው ለእኛ ይህንን ውራጅ ተቀብለን እነሱ ጋር አልሰራ ብሎ የወረወሩትን ነገር እኛ ማህበረሰባችን ልንተነትንበት እየተጠቀምንበት ነው። ኢትዮጵያ ውስጥ ያለው የብሔረሰቦች የኦሮሞ፣ የአማራ የአማራ፣ የትግሬ፣ የሌላም በለው ግንኙነት በጨቋኝና ተጨቋኝ ብቻ እንደዚህ ስዊፒንግ በሆነ አገላለጽ ሊገለጽ የሚችል አይደለም። መፍትሄውም ያንን በደንብ አንደርስታንድ ከማድረግ የሚመጣ ነው። ኢትዮጵያን በደንብ ከማወቅ የተነሳ አይደለም ማተናተናችንም ፖለቲካችንም ውስጥ ያለው ህገ መንግስትም ውስጥ ያለው የተገለበጠ አስተሳሰብ እንጂ ኢትዮጵያዊ የሆነ በደንብ ኢትዮጵያን በማጥናት ታሪካችንን በማጥናት ማህበራዊ አስተሳሰቦቻችንን ባህላችንን በማጥናት ላይ የተመሰረተ አይደለም። ዝም ብሎ ማነው አቶ ዮሐንስ አሁን ሲናገር እንደሰማሁት ላቲን አሜሪካም ስላለ አውሮፓም ካለ የትም ሀገር ያለ ጭቆና አንድ አይነት ነው? አይደለም። በፍጹም አንድ አደለም። እነዚህ ግንኙነቶች በጣም ይለያያሉ በየሀገሩ ሁኔታ። መልካም፣ የሀገርህን ሁኔታ በደንብ አጥንቶ ስራ ላይ መዋል ነው ትልቁ ነገር። መልካም፣ ክርክሩ ይቀጥላል። ይህ ጭብጥ የክብደቱን የአነጋጋሪነቱን ያህል በዚች ባነሳናት ጥቂት ደቂቃዎች ውስጥ በሁለት ሀሳቦች ብቻ የሚቋጭ አይደለም። የእናንተን ክርክር ተከትሎ አድማጮቻችን በያሉበት አዎንታዊ የሆነ በተጨባጭ የህብረተሰብን ህይወት ሊለውጥ የሚችል እኩል እድል የሚሰጡ አማራጮች ላይ መነጋገር እንደሚችሉ ተስፋ አድርጋለሁ። አንድ ሌላ አንኳር ርዕስ እንሻገር። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በትጥቅ ትግል መንግስትን ለመቀየር የሚንቀሳቀሱ ተቃዋሚ ኃይሎች ውጤት አያመጡም ሲሉ፣ ወደ ሰላማዊ መንገድ ቢመጡ ይሻላል ብለዋል። አቶ መሐሪ ይህን ድል ለርሶ ሰጣለሁ። ሰላማዊ መንገድ ማለት ምን ማለት ነው? በተጨባጭ እስ እንዴት ነው እውን የሚሆነው? አድማጮች ከመሰናበታችን በፊት ማጠቃለያ ዜና። እስላማዊ ጥቅሶችን የሚያሰሙ አማጽያን ዛሬ በማሊ መዲና ባማኮ በሚገኝ ምዕራባውያን በሚያዘወትሩት ራዲሰን ብሉ በሚባል ትልቅ ሆቴል ባደረሱት ጥቃት መቶ ሰባ የሚሆኑ ሰዎችን አግተው አሁን ቢያንስ የአስራ ስምንት ሰዎች አክስከሬኖች በሆቴሉ እንደተገኙ ተዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በሆቴሉ የደረሰውን የአሸባሪውን ጥቃት አውግዘዋል። ጥቃቱ የደረሰው የሀገሪቱ የሰላም ሂደት በጥሩ ሁኔታ እየተራመደ ባለበት በአሁኑ ወቅት መሆኑ በጣሙን የሚያሳዝን ነው ብለዋል ዋና ጸሐፊው። የዘንድሮ የሴካፋ ዋንጫ ውድድር ነገ ኢትዮጵያ ከሩዋንዳ ጋር በሚያደርጉት ፍክክር ይጀመራል ተብሏል። ዜናው አበቃ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። ሰላም ደናደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል።